የአሜሪካ ድምፅ ራዲዮ ጣቢያ ነው ከዋሽንግተን ዲሲ በአጭር ሞገድ በ19 ና በ25 ሜትር ባንድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ላይ የሚተላለፍላችሁ የእሁድ ጥቅምት 14 2014 ዓ ም ዝግጅታችን ጀመረ ጤና ይስጥልኝ የተከበራችሁ አድማጮች፣ ሰሎሞን አባተነኝ የምሽቱ አስተናጋጃችሁ። እንደምን አመሻችሁ። በዚህ ምሽት I በሀገሪቱ ባሉ ማህበረሰቦች በራሳቸው ሕዝብ ላይ የሚደርሱ በደሎች በበቂ ሁኔታ ሪፖርት አልተደረጉም የሚሉ ሰዎችን ብስጭት እረዳለሁ። በትግራይ ላይ የወጣውን ሪፖርት ካነሳን ይህን መሰል ሀሳብ የሚያነሱ ሰዎች ምን ያክል ጊዜ እንደወሰደብን ማየት ይችላሉ። የሂዩማን ራይትስ ዋች የአፍሪካ ፕሮግራም ዳይሬክተር ለቲሻ ቤደር ናቸው። በቅርቡ ካደረግነው ቃለምልልስ የተቀነጨበ ነው ይዘናቸዋል። እንዲሁም እኔ አሁን የተሳተፍኩበት የህግ ማሻሻያ ፕሮግራምን ብታይ እጅግ በጣም ነፃ በሆነ ፖለቲካ ጣልቃ በሌለበት ከፍተኛ ሆኑ የሕግ ማሻሻዎች ስራዎችን ተሰርተዋል። በጣም ለዲሞክራሲ ስርዓቱ ቀያጅ ሆኖ እንደ ጸረ ሽብር ህጉ፣ የሲቪል ማህበራት ህጉ የሚዲያ ህጉ ከፍተኛ ሁኔታ ተሻሽሏል እና ይሄ ቀላል ነገር አለ። ዶክተር መሰንበት አሰፋም በአዲስ አበባ ዩኒቨርሲቲ የህግ መምህር በአዲሱ የኢትዮጵያ መንግስት ላይ ሐሳባቸውን አካፍለውናል። በምሽቱ ይቀርባሉ። እስከ ምሽቱ አራት ሰዓት ከእኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልን አድማጮች፣ የምሽቱን ዜናዎች የማሰማችሁ ደረጀ ደስታ ነኝ። ዩናይትድ ስቴትስ በሱዳን ዴሞክራሲን ለማስፈንና ወደ ሲቪል አስተዳደር የሚደረገውን ሽግግር እንደምትደግፍ የዩናይትድ ስቴትስ የምስራቅ አፍሪካ ልዩ ልዑክ ጀፍሪ ፌልትማን አስታወቁ። ፊልትማን ይህን ያስታወቁት ከሱዳን ጠቅላይ ሚኒስትር አብደላ ሀምዶክና ከሱዳን የልዕልና ምክር ቤት መሪ ጀኔራል አብዱልፈታ አልቡርሃን እንዲሁም ከምክትላቸው ጀኔራል ሞሐመድ ሀምዳን ዳጋሎ ጋር ትናንት ቅዳሜና ዛሬ እሁድ በካርቱም ተገናኝተው ከተነጋገሩ በኋላ ነው። ፊልትማን በትዊት መልእክታቸው ሁሉም ወገኖች ለቀድሞው ፕሬዚደንት ኦማር አልበሺር መንግስት መወገድ ምክንያት ከሆነው እንደ አውሮፓ አቆጣጠር ከ2018 እስከ 2019 የተቃውሞ እንቅስቃሴ በኋላ የደረሱበትን ህገ መንግስታዊ ስምምነት ተግባራዊ እንዲያደርጉ ጠይቀዋል። በሱዳን ስልጣን በተጋሩት የሲቪልና ወታደራዊ አስተዳደሮች መካከል መስከረም ወር ውስጥ ተደርጓል ከተባለው የመፈንቅለ መንግስት ሙከራ ወዲህ ከፍተኛ መቃቃር ተፈጥሯል። የኢኮኖሚ ቀውስ እየበረታ በመጣበት በዚህ ወቅት ወታደራዊውንና የሲቪሉን መንግስት በመደገፍና በመቃወም የተለያዩ ሰልፎች ተካሂደዋል። ታይዋንና ዩናይትድ ስቴትስ ታይዋን በተባበሩት መንግስታት ውስጥ ትርጉም ያለው ተሳትፎ ማድረግ በምትችልበት ሁኔታ ላይ ተነጋገሩ። ንግግሩ የተካሄደው ከግማሽ ምዕተ ዓመት በፊት ታይዋን የቻይና ግዛት መሆኗን ያወጀችበትን ዕለት አስመልክቶ የቻይናው ፕሬዚደንት ዚጂፒንግ ንግግር ከሚያሰሙበት ጥቂት ቀናት ቀደም ብሎ ነው። ታይዋን በመንግስታቱ ድርጅት ውስጥ የቻይና ሪፐብሊክ በሚል ስም የተወከለችው እንደ አውሮፓ አቆጣጠር በ1949 የእርስ በርሱ ጦርነት አሸናፊ በሆነችው ቻይና ስም እንድትወከል የድርጅቱ አባል አገራት እንደ አውሮፓ አቆጣጠር ጥቅምት 25 1971 ባስተላለፉት ውሳኔ መሰረት ነው። ቻይና ታይዋን የኔ ግዛት በመሆኗ በዓለም አቀፉ መድረክ መወከል ያለባት በእኔ አማካኝነት ነው ስትል፣ በዲሞክራሲያዊ መንገድ የተመረጠው የታይፔ መንግስት ደግሞ የዚያ መብት ባለቤት እኔ ነኝ ይላል። ዩናይትድ ስቴትስ በዓለም የጤና ድርጅትም ሆነ በዓለም አቀፉ የአየር ንብረት ለውጥ ማዕቀፍ ውስጥ ታይዋን ከምታበረክተው አስተዋጽኦ አንጻር በተለያዩ የዓለም አቀፍ ጉዳዮች ልትጫወተው የምትችለው ድርሻ ያስመሰከረች መሆኑን በመግለጽ ሙሉ ድጋፏን እንደምትሰጣት ገልጻለች። ቻይና ታይዋን የቻይናን ሉዓላዊነት እንድትቀበል የምታደርገውን ፖለቲካዊና ወታደራዊ ጫና አጠንክራለች። ነፃ ሀገር መሆኗን የምትገልጸው ታይዋንም ሉዓላዊነቷን ለማስጠበቅ እና ከቻይና የሚመጣባትን ማንኛውንም ጥቃት ለመመከት ዝግጁ መሆኗን አስታውቃለች። የዩናይትድ ስቴትስ የሰሜን ኮሪያ ልዑክ ሱንኪም ፒዮንግያንግ አካባቢውን ከኒውክሌር ውጪ በማድረግ ወደ ድርድር እንድትመጣ ዛሬ እሁድ ባሰሙት የድጋሚ ጥሪያቸው አሳስበዋል። ሰሜን ኮሪያ በቅርቡ ያደረገቻቸው የባልስቲክ ሚሳይል ሙከራዎች በአካባቢው ሰላም ለማስፈን ለሚደረገው ጥረት ተቃራኒ ውጤት የሚያስገኝ አሳሳቢ ድርጊት መሆኑንም ገልጸዋል። ሰሜን ኮሪያ ግን ዩናይትድ ስቴትስ እና ደቡብ ኮሪያ ስለ ዲፕሎማሲ እያወሩ በሌላ በኩል ደግሞ ወታደራዊ የጦር እንቅስቃሴያቸውን እያጠናከሩ ነው በሚል ወደ ጠረጴዛ ዙሪያው ድርድር የመመለሱን ጥሪ አልተቀበለችውም። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። የዩናይትድ ስቴትስ የዜግነትና የስደተኞች አገልግሎት ከአፍጋኒስታን የመጡ ወደ 140 የሚደርሱ ስደተኞችን ማመልከቻ በስድስት ሰራተኞች ብቻ ማስተናገዱ አግባብነት የለውም ሲሉ የዩናይትድ ስቴትስ ምክር ቤት አባል ጂም ላንግቫን ተናገሩ። የሮድ አይላንድ ዲሞክራቱ ላንግቨን ባለፈው ሐሙስ ይህን የተናገሩት በምክር ቤቱ የአገር ውስጥ ደህንነት ኮሚቴ ስብሰባ ላይ ነው። በልዩ የሰብአዊ ሁኔታ የመጡ 14ሺህ ሰዎችን ማመልከቻ በስድስት ሰራተኞች ብቻ ማስተናገድ ጨርሶ ተቀባይነት የሌሉ መሆኑ ታውቆ የዜግነትና ስደተኞች አገልግሎት ይህን ጥረት በአስቸኳይ እንዲያስወግደው ጠይቃለሁ ብለዋል። ስደተኞቹ የመጡት ታሊባን አፍጋኒስታንን ከተቆጣጠረበት ካለፈው ነሐሴ ወር ጀምሮ መሆኑም ተመልክቷል። አሁን ወደ ዓለም አቀፍ የኮቪድ-19 ዜና እናልፋለን። ዓለም አቀፉን የድሆች አገራት የኮቪድ-19 ክትባት ስርጭትን በማቀናጀት የሚሰራው ኮቫክስ በትልቁ ከሽፏል ሲል የፋይናንስ ታይምስ ጋዜጣ በዘገባው አመለከተ። የዓለም ጤና ድርጅት ባዘጋጀላቸው የኮቫክስ የስርጭት መርሃ ግብር ስር ከሚገኙት ድሆች አገሮች ይልቅ የበለጸጉ አገሮች 16 ጊዜ እጥፍ ለእያንዳንዱ ዜጋ የሚሆን የኮቪድ-19 ክትባት ያላቸው መሆኑንም ጋዜጣው በዘገባው አመልክቷል። የበለጸጉ አገሮች የማጠናከሪያ ክትባት ሲሰጡ የመጀመሪያውን ክትባት እንኳ ያልወሰዱ በሚሊየን የሚቆጠሩ የድሆቹ አገር ዜጎች መኖራቸውን አስታውቋል። ይህ ልዩነት ቫይረሱ እንዳይጠፋና ይልቁንም አዳዲስ ዝርያ ያላቸው የኮቪድ-19 ቫይረሶች ሊፈጠሩ እንደሚችሉ በመግለጽ አስጠንቅቋል። የዓለም ጤና ድርጅት ዲሬክተር ቴድሮስ አዳኖም ባለፈው አርብ በሰጡት መግለጫ በዚህ ዓመት መጨረሻ 82 አገሮች የዜጎቻቸውን 40 ከመቶ ያህል ማስከተብ ካልቻሉ ከፍተኛ አደጋ ሊከሰት እንደሚችል በመግለጽ አስጠንቅቀዋል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀዱ ዝግጅቶቻችን ጋር አብራችሁን ቆዩ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ በ25 ሜትር ባንድ በ11695 በ12110ና በ12140 ኪሎሄርዝ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጥቅምት 14 2014 ዓ ም ምሽት ፕሮግራም ነው። አሜሪካና ጦርነቶቿ ልጅ በድሉ አይደግ በምሽቱ የያዝናቸው ዝግጅቶች ናቸው። አብራችሁን ቆዩ። አሁን ወደ መጀመሪያው ዝግጅት እንዝለቅ። ሂማን ራይትስ ዋች ሰሜን ኢትዮጵያ ውስጥ እየተካሄደ ባለው ጦርነት በትግራይ በአማራና በአፋር ክልሎች ውስጥ ወቅታዊ መረጃ መሰብሰብ መቸገሩን የአፍሪካ ቀንድ ዳይሬክተሯ ለቲሻ ቤደር በቅርቡ ከቪኦኤ ጋር ባደረጉት ቃለ ምልልስ ገልጸው ነበር። ሆኖም ቤደር ትግራይ ውስጥ በተለየ ሁኔታ እየደረሰ ነው ስላሉት የመብቶች ጥሰት አስረድተዋል። ከዚህ በተጨማሪም በአማራና በአፋር ክልሎች ውስጥ ስለደረሱ በደሎች ጥናት እያደረጉ እንደሆነ ገልጸው ነበር። ለቲሻ ቤደርን ያነጋገረችው ኤደን ገረመው ከዚያ ውይይታቸው ለዛሬ ተከታዩን ይዛለች። ተቋማቸው ኢትዮጵያ ውስጥ ያለውን ሰብዓዊ ሁኔታ ቤደር ከሚያብራሩበት ይጀምራሉ። በትግራይ ግጭት ወቅት እንደነበረውና አሁን ወደ አማራና ወደ አፋር ክልሎች ስለተሰራጨው ግጭት ወቅታዊ የሆነ መረጃ መሰብሰብ እጅግ አስቸጋሪ ነው። ይሄ ጎልቶ የሚታየው በትግራይ ክልል ይሁን እንጂ በአማራና በአፋር ክልሎችም ተመሳሳይ ነገር አለ። ኮሚኒኬሽን ተቋርጧል። ይህ ማለት ደግሞ ወቅታዊ የሆነ መረጃ መሰብሰብ አይቻልም ማለት ነው። ባለፉት ሶስት ወራት የእርዳታ አቅርቦት ከበባና እገዳ አለ። ይህ ምን ማለት ነው? ከሶስት ወራት በፊት እርዳታ እንዲደርስ እጅግ ይጠብቅ የነበረው ሕዝብ አሁን በሶስት እጅ አድጓል ማለት ነው። ባለፉት ቀናትም የምግብ እጥረትን መዋጋት በዛ የነበሩ አንዳንድ ባለስልጣናትም የተባበሩት መንግስታት ድርጅት የህጻናት ፈንድ ዩኒሴፍን ጨምሮ ከሀገር እንዲወጡ መደረጉ በዜናዎች ላይ ነበር። ስለዚህ በአሁን ሰዓት በትግራይ ኃይሎች ስለተያዘው የትግራይ ክፍል ስለምናቀው ነገር ካነሳን፣ ነገሮች እጅግ ጨለማ ናቸው። እናም አሁን ላይ እጅግ ብዙ የሰብአዊ ሪፖርቶችን ከአማራ ከአማራና ከአፋር ክልሎች እየተቀበልን ነው። በዛ ያሉ የሰብአዊ ይዞታዎችን በፍጥነት እያሽቆለቆሉ ነው። ምንም እንኳን በዛ ያለው የሰብአዊ ድጋፍ አቅርቦቱ የተሻለ ቢሆንም እዛም ቢሆን ባለው የጸጥታ ችግር ምክንያት ገደቦች አሉ። እነዚህ ሁሉ ነገሮችን የሰብአዊ ድጋፍ አቅርቦቱን ከባድ ያደርጉታል። ይሄ ታዲያ እንደኛ ያሉ ተቋማትም ሆኑ መገናኛ ብዙሃን በጉዳዩ ላይ ሪፖርት እንዳያደርጉ ማስተጓጎል ብቻ ሳይሆን ቤተ ዘመዶች ከሚወዷቸው ጋር መገናኘት አይችሉም ማለት ነው። ከዚህ በተጨማሪም የረድኤት ተቋማት ምን ያክል ድጋፍ እንደሚያስፈልግ መገምገም አይችሉም ማለት ነው። የትግራይ ክልል ላይ የፌዴራል መንግሥት መሰረታዊ አገልግሎቶች እንዲቋረጡ አድርጓል። ስለዚህ እርዳታ በተለየ መልኩ ባለመድረሱ ብቻ ሳይሆን መሰረታዊ አቅርቦቶች በመስተጓጎላቸው ሰብአዊ ቀውስ ተፈጥሯል። ይህም ቀጥተኛ የሆነ ግንኙነት አለው። የኢትዮጵያና የኤርትራ መንግሥታት በትግራይ ክልል ውስጥ የተፈጸሙ ዎችን በተመለከተ የሁማን ራይትስ ዋች ያወጣቸውን ሪፖርቶች አልተቀበሉትም። ስለዚህ ጉዳይ እርስዎ ምን ይላሉ? ነገሮችን የማጣጣሉን ነገር በተለይም በኤርትራ መንግስት ነገር ግን በሁሉም አካላት በኩል አይተናል። ከዚህ በተጨማሪም እኛን መሰል ተቋማት መገናኛ ብዙሃን እና ዓለም አቀፍ ተቋማት ሪፖርት ያደረጉበትን እና በቦታው የሚኖሩት የአካባቢው ነዋሪዎች የሚሉትን ነገር የማሳነስ ነገር አለ። ስለዚህ እኛም በእነዚህ ቦታዎች ላይ መረጃዎች ለማቆየት ለማቆየትና መሰረታዊ የሆኑ መረጃዎች መጠበቃቸውን ለማረጋገጥ እንዲሁም ለወደፊቱ እውነቱ መነገሩን ለማረጋገጥ ገለልተኛ በሆነ አካል ምርመራ እንዲደረግ ጥሪ እያቀረብን ነው። ስለኛ ሪፖርቶች ካነሳን እኛ በቀጥታ የትግራይ ክልል መድረስ የቻልንበት ሁኔታ የለም። ለአስርት ዓመታት ኢትዮጵያ ውስጥ ስንሰራ ነበር። ጥናቶችን ከርቀት የመስራት ሁኔታ ኢህአዲግ ስልጣን ላይ በነበረበት ጊዜም የነበረ ነው። ስለዚህ ይሄ ለእኛ ምንም አዲስ ነገር አይደለም። ያኔም ኢትዮጵያ ውስጥ ጃ የሚገኝበት መንገድ አልነበረም። ይሄ ለአመታት በኢትዮጵያ ስንሰራ የነበረበት መንገድ ነው። አሁን ላይ ያለው የኮሚኒኬሽን መዘጋት ግን ሁኔታውን ከባድ አድርጎታል። ይሄም ጥናቶቻችን ረጅም ጊዜ እንዲወስዱ አድርጓል። ነገር ግን የመንግስትን ማጣጣል ካነሳን ያገኘናቸው ውጤቶችን፣ የመረጃ ዘይቤያችንን እና ደረጃችንን ምንጊዜም ቢሆን አይለውጥም። በሌላ በኩል የትግራይ ተወላጆች በብሔራቸው የተነሳ እየተመረጡ መጉላላት እንደሚደርስባቸው ይናገራሉ። በዚህ ጉዳይ ላይስ ምን ይላሉ? Yeah, ግጭቱ በህዳር እና በታህሳስ ሲጀምር እኛም የትግራይ ብሔር ተወላጆችን በጅምላ ማሰር በአዲስ አበባ ማየት ጀምረን ነበር። ይሄ ሁኔታ በሐምሌ ላይ ተባብሶ ነበር። ከዛ ደግሞ መስከረም መጨረሻም ላይ ተባብሷል። በቅርብ ጊዜዎቹ እስሮች ላይ በጣም የሚያሰጋው በመጀመሪያዎቹ ጥቂት ቀናት ሰዎች ቤተሰቦቻቸው የት እንዳሉ ያውቁ ነበር። ነገር ግን አሁን ላይ በፍጥነት መጥፋት ጀምረዋል። ስለዚህ ለመንግስት ጥሪ የምናደርገው ቢያንስ በትንሹ ለዘመዶች የታሰሩት ግለሰቦች ያሉበትን እንዲያሳውቅና የሚገናኙበትን ሁኔታ እንዲያመቻች ነው። ሁላችንም እንደምናውቀው በኢትዮጵያ እስረኛ ቤተሰቦቹን ማየት ከምግብ ጋር ይያያዛል። በመላው ሀገሪቱ የሚገኙ እስረኞች ቤተ ዘመድ ልብስና ምግብ እንደሚያመጣላቸው ይጠብቃሉ። ስለዚህ ይሄ በብዙ መልኩ የመብት ጥያቄ ነው። በሐምሌ ወር ላይ በመጠጥ ቤቶች ውስጥና የቡና መሸጫዎች የትግርኛ ሙዚቃዎች ሲጫወቱ ተመርጠው ታስረዋል። በተጨማሪም ከጎዳና ላይ በሰፊው ሲታሰሩ ነበር። ይሄ ከትላልቅ ሆቴሎች እስከ ትናንሽ ንግድ ቤቶች ያሉ ሰዎችን ከማሰር ጋር አብሮ ጎን ለጎን የተካሄደ ነው። ይሄ በራሱ ባልታሰሩትም ሰዎች የሚወዷቸው እንደዛ ሲሆኑ ማየቱ ጫና አሳድሯል። በሌላ በኩል ደግሞ የኢትዮጵያ ፖለቲካ ተንታኞችና የመንግስት ደጋፊዎች የሁማን ራይትስ ዋች ሪፖርቶች ወደ አንድ ጎን ያደሉና በአማራና በአፋር ክልሎች ላይ የሚፈጸሙ በደሎችን ቸል ያሉ ናቸው ይሏችኋል። ለዚህ ደግሞ ለአብነት በአፋር በጋሊኮማ ሁለት መቶ አርባ የሚሆኑ ዜጎች በህወሀት ኃይሎች መገደላቸው ተነስቷል። በአማራና በቆቦ ከተማም ስድስት መቶ የሚሆኑ ሰዎች ሞተዋል። ይህንን በመሳሰሉ ክሶች ላይ ያላችሁ ምላሽ ምን ይመስላል? yeah i mean uh, you know i understand the the frustrations with communities across the country in the sense that not enough is being reported. <laughs> በትግራይ ላይ የወጣውን ሪፖርት ካነሳን ይህን መሰል ሀሳብ የሚያነሱ ሰዎች ምን ያክል ጊዜ እንደወሰደብን ማየት ይችላሉ። ለምሳሌ የአክሱም ሪፖርት ጉዳዩ ከተፈጸመ ከወራት በኋላ የወጣ ነው። በአማራና በአፋር ክልል የተፈጸሙትን ነገሮች እየመረመርን ሲሆን፣ ነገር ግን ጊዜ ይወስዳል። ሰዎች እየተፈናቀሉ ነው። ኮሚኒኬሽንም በተደጋጋሚ በተለያዩ ቦታዎች ላይ ስለሚገደብ እንዳልኩት ጊዜ ይፈጃል። እኛ ደግሞ ዋናው ዓላማችን እስከተቻለ ድረስ ምስክሮችን ማናገር ነው። በእርግጠኝነት በእንደነዚህ አይነት ጊዜያቶች ምስክሮችን ማዋራት ከባድ ነው። ይሄ በሁሉም ቦታ ነው። እኛ ደግሞ የምናወጣው ጥናት ላይ እርግጠኞች መሆን እንፈልጋለን። እንዳልኩት ስራ የምንሰራበት መርህ ከአንድ ማህበረሰብ ወደ ሌላ ማህበረሰብ ወይም ከቦታ ወደ ቦታ አይለያይም። ሁሌም አንድ አይነት ነገር ግን እንደምታውቂው በሁሉም ወገኖች ላይ የሚፈጸሙ በደሎች ላይ መረጃዎችን መያዛችንን እርግጠኛ እየሆንን ነው። ነገር ግን በዚህ ሁኔታ ውስጥ በጣም ከባድና ጊዜ የሚፈጅ ነገር ነው። እርስዎ እንግዲህ ሪፖርት ለማውጣት ጊዜ እንደሚፈጅ ተናግረዋል። የአማራ ፓርቲዎችና የአማራ ብሔር ተወላጆች ደግሞ ሁማን ራይትስ ዋች በህወሓት እንደተደራጁ በሚነገረው ሳምራ በተሰኙ የወጣት ቡድኖች ማይካድራ ላይ ለተፈጸመው ጭፍጨፋ ላይ ወገንተኝነት አሳይቷል ይላሉ። ደግሞ በደብረ ታቦር ዳባት ወረዳ ጭና ላይም ሁለት መቶ ሰዎች ሞተዋል። ምንም እንኳን የአንዳንዶቹ ጊዜው ቢረዝምም ሂማን ራይትስ ዋች ግን ትኩረት አልሰጠንም ይላሉ። የእርሱ አስተያየት ምንድን ነው? ባለፉት 11 ወራት ሪፖርቶቻችን በትግራይ ላይ ያተኮሩት በዛ እየተፈጸመ ያለው በደል ከባድ ስለሆነ ነው። እያወራን ያለነው ሆነ ተብሎ በሰላማዊ ሰዎች ስለተፈጸሙ የጦር ወንጀሎች ነው። አንቺ የጠራሻቸው ደግሞ ባለፉት ሁለት ወራት የተፈጸሙ ወንጀሎች ናቸው። እንዳልኩት እነዚህ ጥናቶች ጊዜ ይወስዳሉ። የሰዎችን መሰላቸት ትረዳለሁ። ነገር ግን እንዳልኩት ጠንካራ በደሎች የተፈጸሙባቸውን ሁኔታዎች ላይ ነው የምናተኩረው በአማራ በአማራ ክልል የተፈጸሙትንም እያጠናን ነው። ይህን ማድረጋችንንም እንቀጥላለን። እኛ እንደ ተቋምም በቂ መረጃ መያዝ በመሳሰሉ መርሆች እንመራለን። በእርግጥ ማይካድራንም አንስቼ ነበር። እሱ እንግዲህ ከተፈጸመ ረዘም ያለ ጊዜ ነው ያለው። እርሱ ደግሞ ስለ ተቋማዊ መርሆች አንስቷል። እነዚህ ሰዎች ደግሞ እነዚህ መርሆች በሂዩማን ራይትስ ዋች በእኩል ሁኔታ እየተከበሩ አይደሉም ሲሉ ነው የሚከሱት። እዚህ ላይ የሚሉት ነገር አለ። በማይካድራ የተፈጸመውን መመርመራችንን እንቀጥላለን። እሺ፣ ወደ ትግራይ ክልል ስለሚያልፈው የሰብአዊ ድጋፍ ደግሞ እናንሳ። ሁማን ራይትስ ዋች የኢትዮጵያ መንግስት እርዳታ እንዳይገባ ከልክሏል ብሏል። ነገር ግን በተለይም የተከዜ ድልድይ ከተሰበረ በኋላ ወደ ትግራይ እርዳታ ሊደርስ የሚችለው በአፋር ክልል በኩል ሆኖ ሳለ ህወሀት ግን በዛ በኩል ጦርነት ከፍቷል ሲል የኢትዮጵያ መንግስትም ይከሳል። በቅርቡ ደግሞ የተባበሩት መንግስታት ድርጅት በመቶዎች የሚቆጠሩ መኪናዎችን ወደ ትግራይ ክልል ከገቡ በኋላ አለመመለሳቸውን እና ይህም የሰብአዊ ድጋፉን እንደሚያስተጓጉሉ አስታውቋል። በዚህ ላይ የሁማን ራይትስ ዋች አቋም ምንድን ነው? ያ ኢሚን አይ ቲንክ ኢትስ ኢምፖርተንት ነገሮችን በነጠላ ማየት ያስፈልጋል። የተባበሩት መንግስታት ድርጅት እንዳስታወቀው ከሆነ ሹፌሮቹ በመንገድ ላይ አደጋ አለ ብለው ስለሚያስቡ ከትግራይ በተመሳሳይ መንገድ መመለስ ይሰጋሉ። በግልጽ እንደተናገሩትም የነዳጅ ጥያቄ አለ። በትግራይ በቂ የሆነ ነዳጅ የለም። እንዳሉት ከሆነ በጣም ጥቂት ነዳጅ የጫኑ መኪናዎች ብቻ ናቸው የሚገቡት። ይሄ ጥያቄ ለተባበሩት መንግስታት ድርጅት ነው የሚገባው፣ ምክንያቱም እነሱ ናቸው እለት ተዕለት በጉዳዩ ላይ እየሰሩ ያሉት። ስለዚህ ትናንሽ ነገሮች ላይ ከማተኮር ይልቅ ትልቁ ነገር ላይ ማየት ይሻላል። የሰብአዊ ቀውሱ ሶስት ወር ሆኖታል። ከሶስት ወራት በፊት የተባበሩት መንግስታት ድርጅት አንድ ሶስተኛ የሚሆነው ህዝብ እየተራበ ነው ብሏል። ይህንን ማስመር ያስፈልጋል። እነዚህ አሃዞች የሰብአዊ ድጋፉ ይጨምራል በሚል የተሰሩ ነበሩ። መንግስት እርዳታ እንዲገባ እየፈቀድን ነው ካለማለት ነው ትልቁ ገደብ፣ የአገልግሎት ገደብ ነው። በዚህ ዙሪያ የረድኤት ተቋማት ግልጽ የሆነ አቋማቸውን አስታውቀዋል። ይሄ ምንድን ነው? የሰብአዊ ድጋፉ እርዳታ ብቻ ሳይሆን የሚሻው አገልግሎቶች መመለሳቸውንም ይጨምራል። የረድኤት ተቋማት በራሳቸው ችግሩን ሊመልሱት አይቻላቸውም። በተመሳሳይ መንግስት እርዳታ እንዲደርስ መፍቀዱን በማስረዳት መከራከሩን ቢቀጥልም የረድኤት ተቋማት ግን ቁጥር ጠቅሰው የሚገባው ድጋፍ በቂ ያለመሆኑን አስረድተዋል። ስለዚህ ሰብአዊ ቀውስን ለማስቆም ምን እንደሚደረግ ትልቁ ነገር ላይ ነው ማተኮር ያለብን። እንዳየሹ የተባበሩት መንግስታት ድርጅት ባለስልጣናት ከመባረራቸው ከሁለት ቀናት በፊት ይፋ ባደረጉት ዳሰሳ መሰረት በትግራይ አሁን ላይ ረሃብ ሊከሰት እንደሚችል አስታውቀዋል። ይሄ ደግሞ ባለፉት ሶስት ወራት ባሉት ነገሮች ብቻ ሳይሆን በጦርነቱ የተሳተፉ አካላትም በፈጸሙት ነገር ነው። እኛና ሌሎች ተቋማት ሆን ተብሎ ሲቪል ማህበረሰቡንና መሰረታዊ ልማቶችን የማጥቃት እንቅስቃሴ መ የኢትዮጵያ መንግስት የአንድ ወገን የተኩስ አቁም ማድረጉን ከወራት በፊት አስታውቆ ነበር። ነገር ግን ህወሀት ወደ አማራና ወደ አፋር ክልሎች ዘልቆ ገብቷል። በተጨማሪም መንግስት ህወሀት የሰብአዊ ድጋፍ መስመሩን ገድቧል ሲልም ይከሳል። በዚህ ሁሉ ውስጥ የትግራይ የአፋርና የአማራ ህዝቦች እየተጎዱ ነው። የንጹህ ውሃ፣ የጋዝ፣ የምግብ የኤሌክትሪክና ሌሎችም መሰረታዊ አቅርቦቶች የሉም። በጦርነቱ የተሳተፉት መንግስት፣ ህወሀት፣ የአማራ ሚሊሻ እና እንዲሁም የኤርትራ መንግስት፣ ሁሉም እኩል ሀላፊነት መውሰድ አለባቸው ብለው ያምኑ ህወሀት ጦርነቱን አለማቆሙን ውስጥ እንዴት ያዩታል? I mean obviously as a human rights organization our mandate is driven by international humanitarian law and human rights law and it is very clear there is no need and the human rights <inaudible> በጦርነት ውስጥ ያሉ ማናቸውም አካላት ንጹሐን ዜጎችን መጉዳት፣ መሰረተ ልማቶችን ማጥቃት፣ ወይም አሁን በምናየው መልኩ ረዴት ማስተጓጎል የለባቸውም። እሺ፣ በጣም አመሰግናለሁ። እንግዳችንን ላመስግንና የኢትዮጵያን መንግሥት ምሥረታ አስመልክተው በወዲያኛው ሳምንት አስተያየታቸውን አካፍለውን ወደ ነበረው የአዲስ አበባ ዩኒቨርሲቲ የሕግ መምህር ቃለ ምልልስ ልውሰዳችሁ። ጠቅላይ ሚኒስትር አብይ አህመድ በምርጫ ባገኙት ድምፅ በሥልጣኑ መቀጠላቸው ቅቡልነታቸውን ያረጋገጡበት ነው ሲሉ የአሜሪካ ድምፅ ያነጋገራቸው የአዲስ አበባ ዩኒቨርሲቲ የሕግ ትምህርት ቤት መምህር ዶክተር መሰንበት አሰፋ ተናግረዋል። የሀገሪቱን ችግሮች ለመፍታት አጋጣሚው ለጠቅላይ ሚኒስትሩ የበለጠ አቅም ይሰጣቸዋል ብለዋል ዶክተር መሰንበት። እስክንድር ፍሬው ከዶክተር መሰንበት አስፋ ጋር ያደረገውን ቃለ ምልልስ ቀንጭበን አሰምተናችሁ የነበረ ሲሆን ሙሉ እንደሚከተለው ይቀርባል። በጣም አመሰግናለሁ ስለ ጊዜዎት ዶክተር መሰንበት አሰፋ፣ በአዲስ አበባ ዩኒቨርሲቲ የሕግ ትምህርት ቤት መምህርና የኢትዮጵያ ጉዳዮች ተንታኝ። የዲሞክራሲያዊ ተቋማትን ከመገንባት አንጻር ዶክተር መሰንበት እንግዲህ ባለፉት ሶስት ዓመታት የተለያዩ የማሻሻያ እርምጃዎች ሲወሰዱ ነበረ። ምርጫ ቦርድና የኢትዮጵያ ሰብአዊ መብት ኮሚሽን የመሳሰሉ ተቋማት የዛ የማሻሻያ ሂደት ውጤቶች እንደሆኑ የሚናገሩ አሉ። ያ ሂደት አሁን በምን መንገድ ነው መቀጠል ያለበት? በሚቀጥሉት አምስት ዓመታት በተለይ እንግዲህ የዲሞክራሲያዊ ተቋማትን ከመገንባት አንጻር ምን አይነት ስራዎች መሰራት አለባቸው? ብላ ምንም ጥያቄ የሉም። ተቋማት መሪዎች በጣም ኢምፖርታንት ናቸው። መሪዎች ሳይኖሩ ሀገር መልካም ገጽታ ላይ አትሆንም። ምንም ጥያቄ የሉም። ከዚያ ውጭ ግን ተቋማት ደግሞ በጣም ኢምፖርታንት ናቸው። ተቋማት ላይ ኢንቨስትድ መሆን ዘላቂ የሆነ ሰላምን፣ ልማት ነው ያመጣል። ሶ በተወሰነ ደረጃ እኔ አሁን መደረግ ያለበት የሚመስለኝ የተጀመሩ ጥሩ ጅማሮች አሉ። እነሱ ስር ሰደው በደንብ አይ ቲንክ አደረጃጀት። አሁን ብዙ ሰው እንግዲህ ከተማ ላይ የሚያወራውን ነገር ብሰማ ብልጽግና ጥሩ ነው፣ ከላይ አመራር ግን ወደ ታች አልወረደም ይባላል። ስለዚህ የሚመስለኝ ጥሩ የፖሊሲ የህግ እኔ አሁን የተሳተፍኩበት የህግ ማሻሻያ ፕሮግራምን ብታይ እጅግ በጣም ነፃ በሆነ ፖለቲካ ጣልቃ በሌለበት ከፍተኛ ሆኑ የህግ ማሻሻያዎች ስራዎችን ተሰርተዋል። በጣም ለዲሞክራሲ ስርዓቱ ቀያጅ ሆኖ እንደ ፀረ ሽብር ህጉ፣ የሲቪል ማህበራት ህጉ፣ የሚዲያ ህጉ ከፍተኛ ሁኔታ ተሻሽሏል እና ያ ይሄ ቀላል ነገር አይደለም። ባይዞ ቀላል ሊመስለን ይችላል እና እነዚህን ነገሮች ግን አፈፃፀም ላይ ያለውን ሁኔታ መሙላት ያስፈልጋል። ከዛ ደግሞ ከከፍተኛ የፖለቲካ አመራሩ ወደ ዲፓርትመንቶች ወደ ወርዶ በወረዳ ደረጃ በቀበሌ ደረጃ እነዚህን አሰራሮች የመዘርጋት ስራን በከፍተኛ ሁኔታ ያስፈልጋል። የፖለቲካ ስራንም ይጠይቃል። ይዘ ይሱ ማለት ምክንያቱም ከላይ ያለው የፖለቲካ ጉድዊል ወደ ታች መውረድ ካልቻለ በከፍተኛ ሁኔታ የሚኖረው ከስር ያለውን የፖለቲካ በተለይ በገጠር ላይ ያለውን የፖለቲካ እና የማህበራዊ ሁኔታ ስናይ ሊደርስለት ይገባል። ያ ህዝብ መልካም አስተዳደርን ጥሩ አስተዳደርን ማግኘት ካልቻለ፣ በፍትህም ይሁን ባልከው፣ በሰብአዊ መብት አያያዝም ይሁን ወደዛ መውረድ ካልቻለ ችግር ይፈጠ እና እኔ መልካም ጅማሮች አሉ። ቅድም ተናግረሃል፣ ሰብአዊ መብት ኮሚሽኑ ዶክተር ዳንኤል የሚመራው በጣም መልካም ስራዎችን እየሰራ ነው። አሁን እንደውም የጀርመን መንግስት ከፍተኛ የሆነ ሽልማት የአፍሪካ አዋርድ ተሸላሚ ሆኗል። እና እሱ ብቻ አይደለም፣ ጠቅላይ አቃቢ ህጉ ዶክተር ጌሪ እጅግ በጣም ኤቲካል የሆነ ዲስፕሊን የሆነ ጥሩ የትምህርት ባክግራውንድ ያለው ኮሌጌ ነው። ማንም ሰው የሚመሰክርለት ነው። ብርቱካንንም ካየህ የጠቅላይ ፍርድ ቤትም ወይዘሮ መዓዛን ካየ ከፍተኛ ትራክ ሪከርድ ያላቸው ናቸው። እነዚህን ሰዎች ወደ ፖለቲካ ሊደርሽፑ ማምጣት እንግዲህ አሁን ሊቀየሩ ትል ሊሆን ይችላል። ግን የሄደበት አካሄድ የመንግስት ግን አይ ቲንክ መልካም ነው ብዬ አስባለሁ። ተቋማትን ተቋማት ብቻቸውን አይሰሩም፣ ሰዎች ነው የሚመሯቸው። እና እነዚህን ተቋማት የሚመሩ ሰዎች ብቃት ያላቸው የትምህርት ደረጃቸው የተሻለ ስነ ምግባራቸው የተሻለ ሰዎች ናቸው የምናወራው እና የተቋም ግንባታ ግን ከፍተኛ ርብርብ ይጠይቃል ከአመራሩ ሳይድም ብቻ ሳይሆን ከኛ ከዜጎችም ምክንያቱም ዜጎችን በደንብ ጠንካራ ተቋሞች እንዲወጡ ማድረግ ካልቻል ችግር ይፈጠራል እና ብዙ ርብርብን ረጅም ጊዜ ነው የሚጠይቅ የፖለቲካ ስራ ነው የሚሆነው። እሱ ዶክተር መሰንበት ለምሳሌ አሁን በምርጫ ወደ ስልጣን የመጣው ምክር ቤትና መንግስት የተለያዩ ማሻሻያዎችን ለማድረግ እድል ያገኛል ብለዋል። ከዚህ አንጻር ህገ መንግስታዊ ማሻሻያ በጣም ይነሳል። ኢትዮጵያ ውስጥ ኢትዮጵያ ውስጥ የተለያዩ ጉዳዮችን በተመለከተ ገና ሀገራዊ መግባባት እንደሌለ ይታወቃል። የተለያዩ ወገኖች የተለያየ አቋም ያንጸባረቃሉ ያንን ሚዛን ጠብቆ የሚደረጉ ህገመንግስታዊ ማሻሻዎች ይኖራሉ። እስከምን ድረስ ሚሄድ ይመስለታል? አዲሱ ምክር ቤት ምን ምን አይነት ለውጦች ሊያመጣ ይችላል? ከዚህ አንጻር ይሄ ምርጫ የሚያመጣቸውና አዲስ መንግስት መመስረቱ የሚያመጣቸው ነገሮች የህዝብ ቅቡልነት በከፍተኛ ሁኔታ አርባ ሚሊዮን ምናምን የኢትዮጵያ ህዝብ ከዛ በላይ ከአርባ ሚሊዮን የተሳተፈበት ነው። ይሄ ምርጫ ከፍተኛ ቁጥር ያለው ነው በምንም ሜዠር ብታየው ነውና፣ ይሄ ማንዴት ቀላል ማንዴት አይደለም። ሲሪየስ የሆኑ የከፍተኛ ሆኑ የፖለቲካ የፖለቲካና የህግ ለውጦችን እንድናመጣ መንግስትን ማንዴት ያደርጉልታል። ያ ማለት ግን ለምሳሌ አሁን ህገ መንግስት፣ ለምሳሌ ለውጥ ናቹራል የሚጠይቃቸው ነገሮች አሉ። አንደኛ የፖለቲካ ፓርቲዎቹና ከፍተኛ ድምፅ ያላቸው የፖለቲካ አመለካከቶች ያላቸው ሰዎች ተሰብስበው በተወሰነ ፍሬምወርክ መስማማት መቻል አለባቸው። ምንም ጥያቄ የለውም። በጥርሻ የሚደረግ ነገር አይደለም። ህዝብን ማሳመን ያስፈልጋል። ውይይት ያስፈልጋል። የህገ መንግስት ማሻሻያ ሀሳቦች ምን መሆን አለባቸው የሚሉ ነገሮች መነሳት አለባቸው። ይሄን ስናደርግ መተማመን ይመጣል። ምክንያቱም አንድ የሆነን የህገ መንግስት የህዝቦች ፈቃድ ሪፍሌክሽን ነው፣ የህዝብ ሉዓላዊነት መገለጫ። ያን ደግሞ ህዝቡ ራሱ የሚቀበለው ካልሆነ አስቸጋሪ ነው። ስለዚህ ሰፊ የሆነ የህዝብ ውይይት ይጠይቃል። እጅግ በጣም ሰፊ የሆነ የፖለቲካ ውይይት ይጠይቃል። ማሰሪያ የሚሆነው መልካም የሆነ ፈቃድ አለ ከመንግስት ጉድ ይላለ ኢትዮጵያን ለማሻገር አሁን ካለን እጅግ በጣም ከፋፋይ የሆነ የፖለቲካ ስርዓት ወደ ተሻለ የትብብር መንፈስ። እኔ ብዙ ጊዜ እናገራለሁ ፌዴራሊዝም የትም ሀገር ላይ የትብብር የፖለቲካ መድረክ ነው የሚፈጥርልን ኮኦፕሬቲቭ የሆነ ስፒሪት ያለው የፖለቲካል ፍሬምወርክ ነው። ትንንሽ የሆኑ ክልሎች እና ኤንቲቲዎች አንድ ትልቅ ሀገር መስርተው በሴኩሪቲ በልማት ተሳትፎ፣ በንግድ በኢኮኖሚ እንቅስቃሴ የሚያድጉበት ልጆቻቸውን የሚያስተምሩበት፣ ቋንቋቸውን የሚያዳብሩበት፣ እንደፈለጉ ተንቀሳቅሰው ቦታ ላይ ንብረት የሚያፈሩበት ይህን ስርዓት ነው የሚሰጠው። የእኛ የፖለቲካ ስርዓት ያመጣብን ግን ከፍተኛ ሁኔታ የህዝብን ቅራኔ የሚፈጥር ልዩነት የሚፈጥር የፖለቲካ ስርዓት ተመስርቶ ነበር። ይሄን ምንም ልንክዶ አንችልም። ስለዚህ ያን ወደ ተሻለ የሆነ የኮኦፐሬቲቭ ብያለሁ፣ የመተባበር የፖለቲካ እና የፌዴራሊዝም ስርዓት ለማምጣት ከፍተኛ ጥረትን ይጠይቃል። ግን እንዳልከው የህገ መንግስት ማሻሻል ቀስ ብለን ህዝብን አሳምነን ህዝቡ ተወያይቶበት በራሱ አርቲኩሌት የሚያደርገው ሂደት በሚሆነው፣ እሱንም አንዴት ግን ይሰጠዋል። ምንም ጥያቄ የለውም። ዶክተር መሰንበት፣ ጠቅላይ ሚኒስትር አብይ አህመድ በሚቀጥሉት አምስት ዓመታት እንግዲህ በኃላፊነት እንዲቆዩ ነው ቃለ መሃላ ላይ የፈጸሙት። ቅድሚያ ተግባሮቻቸው አንድ፣ ሁለት፣ ሶስት ብለው ውስጥ ይግለጹልኝ። ይሄን ይሄንን ቢያደርጉ በቅድሚያ ይጠበቃል የሚሏቸው እርስዎ እንደ አንድ ዜጋም እንደ ባለሙያም። አንደኛው እኔ የሚመስለኝ ጸጥታ ነው። ምንም ሴኪዩሪቲ ፋውንዴሽን ነው ለአንድ ሀገር ጠንካራ ሀገር መሰረት ለልማት ለብልጽግና የተሻለ የጸጥታ ፍሬምወርክና ማዕቀፍ ከሌለ ሰዎች እንደልባቸው በንግድ እንቅስቃሴ ማደግ አይችሉም። ሀገር ማደግ አይችልም። ምንም ጥያቄ የለውም። ስለዚህ እንደምናውቀው አሁን በትግራይ ክልል ያለው የፖለቲካ ብቻ ሳይሆን የጸጥታ ችግር አለ። ያን ችግር ቶሎ መፍትሄ መስጠት እጅግ በጣም ያስፈልጋል። ምክንያቱም ኢትዮጵያ ለበርካታ ሚሊዮኖች የሚቆጠሩ ሰዎች በደህንነት የሚኖሩባት ሀገር ናት። ስለዚህ ግን ደግሞ ትልቅ ፖቴንሻል ያለው ሀገር ነው። እንደ ትንሽ ሀገር ማየት የለብንም። ኢትዮጵያ በምስራቅ አፍሪካ ፕሮባብሊ ከፍተኛ ህዝብ ያለበት ከፍተኛ ሪሶርስ ያለበት ነው እና ያን ሞቢላይዝ ማድረግ የሚችል ሀገር ነው። ፀጥታን እጅግ በጣም ኢምፖርተንት ነው። በትግራይ ብቻ ሳይሆን በቤንሻንጉል ያለውን ሁኔታ እናውቃለን። በአንዳንድ አካባቢዎች አሉ። እነዚህን እንትኖች በተጠናከረ የሴኩሪቲ ስትራክቸር ሴኩር ማድረግ፣ ጸጥታና መረጋጋትን ሀገሪቱ ላይ እንዲሰፍን ማድረግ ስለዚህ ከፍተኛ የሆነ የሴኩሪቲ ሪፎርም እና አሰራር ጠብቃለሁ። ያን ሴኩሪቲ አቺቭ ካረግ የምናስበውን የልማትና የብልጽግና ስራን መስራት ስለምንችል ማለት ነው። ይሄ አንዱ በጣም ኢምፖርታንት ይመስለኛል። ሌላው እኔ እንደ ፐርሰናል ያየሁትና ክፍተት አለበት ብዬ የማስበው ዲፕሎማሲ ላይ ነው። ዲፕሎማሲ ላይ ባለሥልጣኖቻችን ራሱ ሄደው በደንብ አርቲኩሌት አድርገው የኢትዮጵያን የፖለቲካ ፖዚሽን የመግለጽ የማሳወቅ ስራ በደንብ ሰርቷል ብዬ አላስብም። ስለዚህ የዲፕሎማሲ ላይ ውጭ ጉዳይ አስተባብሮ የተሻለ ዲፕሎማሲ መስራት። ሌላው ኢኮኖሚ ነው። ምንም ጥያቄ የለውም። ኢኮኖሚው አሁን ባለው ሁኔታ ጫናው በጣም ከፍተኛ ነው። ምክንያቱም ኮቪድም አለ ማወቅ ያለብን ከሴኩሪቲ ችግሩ ጋር በተጨማሪ ማለት ነው። እና የኢኮኖሚክ ሪካቨሪ ፕሮግራም ያስፈልጋል። ምንም ጥያቄ የለውም። አሁን ካለን ኢኮኖሚው እንዲያንሰራራ የማድረግ እና የማነቃቃት የኢኮኖሚክ ፓኬጆች ያስፈልጋሉ። ያ እንዴት ይሆናል? ኦፍኮርስ የኢኮኖሚስቶች ራሱ የሚጠበቡበት እና የሚሰሩበት ነገር ሊሆን ይችላል። ግን ኢኮኖሚው በላሸቀ ቁጥር ከፍተኛ ችግር ያመጣብናል እና ኢኮኖሚው ላይ በተለይ አሁን ካለን ስሎ የሆነ ኢኮኖሚክ ሂደት ሪካቨር የምናደርግበት እና የኢኮኖሚ እንቅስቃሴው በደንብ ኤክስፖርቱ ሌላውም የሚነቃቃበትን የኢኮኖሚ ፓኬጅ ወዲያውኑ አይ ቲንክ ማድረግ ያለባቸው ይመስለኛል። ሌላው የፖለቲካ ሂደቱ ላይ ማሻሻል የዲሞክራሲ ሂደቱ እነዚህ ጊዜ የሚፈልጉ ናቸው ብዬ አስባለሁ። ዶክተር መሰንበት አሰፋ በአዲስ አበባ ዩኒቨርሲቲ የሕግ ትምህርት ቤት መምህር እንደዚሁም የኢትዮጵያ ጉዳዮች ተንታኝ በጣም አመሰግናለሁ። በአሜሪካ ድምጽ ሬዲዮ አድማጮች፣ ተመልካቾች እና ተከታታዮች ስም አመሰግናለሁ። እጅግ በጣም አመሰግናለሁ እስክንድር። አመሰግናለሁ እስክንድርንና ዶክተር መሰንበትን። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላልፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብ አት ቪኦኤ አምሐሪክ ብላችሁ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ላይ ነው የምንገኘው። ወደ ተከታዩ ቅንብር እንሸጋገር። አሜሪካና ጦርነቶቿ። ጦርነት የሁከቶች ሁሉ እናት ሁከት ነው። ያልታወቀ ተናጋሪ ሰላም ከሌለን ምክንያቱ አንዳችን የሌላችን መሆናችንን መርሳታችን ነው። ማድር ቴሬሳ ጦርነት ሁሉ ሰው የሚያስብ እንስሳ መሆኑ የመጥፋቱ ምልክት ነው። ያልታወቀ ተናጋሪ የሰው ልጅና ጦርነት ጦርነት በሰው ልጅ ተፈጥሮ ውስጥ ያለ ክስተት ይሆን? ልክ እንደ መሻት፣ እንደ ማዘን፣ እንደ መደሰት፣ እንደ ማፍቀር፣ እንደ መቅናት ወዘተረፈ ሁሉ ወይስ የተጫነበት፣ የተማረው፣ የመረጠው አንዳንዶች እንደሚሉት የሰው ተፈጥሮ እየተራቀቀ መጥቶ በቤተሰብ፣ በጎጥ፣ በማህበረሰብ እያለ መደራጀት ውስጥ ሲገባ የግንኙነቱ መወሳሰብ የፈጠረበት አንዳች አባዜ መላ ምን። ሳይንቲፊክ አሜሪካን የሚባል የምርምር ጽሑፎችን የሚያወጣ መጽሔት ባሰፈረው አንድ ሥራ መግቢያ ላይ በዚህ ጥያቄ ዙሪያ ምሁራኑ ለሁለት መከፈላቸውን ይጠቁምና ጭልፊቶችና እርግቦች ሲል ይጠራቸዋል ምድቦቻቸውን። በቅሪታ አካላትና ስርወ ታሪክ ላይ የተመሰረቱ ጥልቅ ምርምሮች እንደሚጠቁሙት በጽሑፉ አባባል በባህላዊ ሁኔታዎች ምክንያት የተነሳሱ የወል መጠፋፋት፣ መገዳደል ምልክቶች የታዩት ባለፉት አስራ ሁለት ሺ ዓመታት ውስጥ ነው። በእነዚህ ዘመናት ውስጥ ጦርነት የሰው ልጅ ተፈጥሮ እስኪመስል ታሪኩ የጦርነቶችና እያሸተቱ እየተጠራሩ የመተራረድ የመጨራረስ ሆኗል። ከጎሳ ግጭቶች እስከ ሃይማኖት፣ ከግጦሽና ከድንበር እስከ ሀገሮች፣ ከሀገሮች እስከ ዓለም ትርምስ፣ የሰው ልጅ ታሪክ የጦርነቶች ታሪክ ነው። ከጋለ የግንባር ደም መፋሰስ እስከ ስውር ቀዝቃዛ ጦርነት ከመደበኛው ውጊያ እስከ እርስ በርስ መተላለቅ ዓላማ ላለው ምክንያት መላው ለጠፋ የደም መፋሰስ አባዜ ከስልጣን ጥማትና ከበላይነት ቅዠት ስለ ሰላም ሲባል ጦርነትን ለማስቆም እስከሚገባበት ጦርነት ጦርነት በመልክና በቁመናው በአይነት በአይነቱ እየተሰለፈ የሰልፍና የደም ድግስ ለሰው ልጅ ይግታል። ወጣቶችና ጎበዞች ይረግፋሉ። ሲቪሎች ያልቃሉ፣ ይንገላታሉ። ሕፃናት ለከንቱ ሕይወትና ለመንከራተት ተላልፈው ይሰጣሉ ይገበራሉ። ጦርነቶች የዓለምን ታሪክ በተለያዩ አቅጣጫዎች ለውጠዋል። አንዳንዶች ከጦርነቶች ውስጥ አይለውና ተለውጠው ይወጣሉ። አንዳንዶች ደግሞ በጦርነቶች ውስጥ ይጠፋሉ፣ ይንኮታኮታሉ አሊያም ተዳክመው ይወጣል። ጦርነቶች ከመዛግብት እስከ ቅዱሳን መጻሕፍትና መጣጥፎች ገነውና ጎልተው ሲነገርላቸው ታላላቅ የጦር አዝማቾች አንድም ገናና ሆነው አልያም አውራጣቶቻቸው ጣቶቻቸው እየተቆረጡ ከየጠረጴዛው ስር የአሸናፊዎቻቸው ትርፍራፊና ውድቅዳቂ ለቃቃሚ ሆነው ሲነገርላቸው ወይም ሲነገርባቸው አይተናል። የሄለን ውበት የጫረው የአርባ ዓመታት ጦርነት እስከ ዛሬ ውርስ ሆኖን የሚኖረው የማራቶን ታሪክ ከክርስቶስ ልደት ቀድመው ከነበሩ ገድሎች ያገኘናቸው ናቸው። እኮ ጦርነቶች የዘመን ምልክት፣ የቦታ መለያ፣ የማንነት መገለጫ ሆነዋል። በሰገሌ ጊዜ ከተባለ ዕድሜ ለመቁጠር ካልሆነ ሰገሌ ቦታ መሆኑን ስንቱ ልብ ይላል? ኮሪያ ሰፈር፣ የኮንጎ ዘማች ከጦርነት የመጡ አይደሉ? ወይም ቦታዎችን የጦር ግነት ውጧቸዋል። አድዋ ሲባል አደዌ ራሱ ካልሆነ በስተቀር ቀድሞ የሚመጣለት የጣሊያን ጦርነት የሆነ ጥቂት ይመስልዎታል። ካራማራ ሲባል እኮ ከሶማሊያው ዚያድ ባሬ ጋር የተደረገው ጦርነት ተራራውን ራሱን ሸፍኖታል። እውነተኛ ወታደር የሚዋጋው ከፊቱ ያለውን ስለሚጠላ ሳይሆን ከኋላ ያለውን ስለሚወድ ነው። ያልታወቀ ተናጋሪ ጦርነትን ተቃውማችሁ ስትሰለፉ አልመጣም። ስለ ሰላም ስትወጡ አብሬያችሁ አደባባይ እቆማለሁ። ማዘር ቴሬሳ ጦርነት የሚያስከፍለውን ደም የሚያካክስ ዝና የለም። ያልታወቀ ተናጋሪ ጦርነት ቋንቋ የተሸነፈለት የሚሆነው ነገር ነው። ማርግሬት አትውድ ገጣሚ፣ ደራሲና ተቺ ጦርነት ሁከት ነው። ሁከት ደግሞ ወደየት እንደሚነፍስ መገመት አይቻልም። ስለዚህ ከተቻለ ቢያስወግዱት የተሻለ ነው። ጦርነት አንጸባራቂም አማላይም አይደለም። አስጠሌታ አውሬ ነው። ተፈጥሮ ራሱ እኮ ሀዘንና መከራ ናቸው። ዳላይ ላማ መንፈሳዊ እንዲህ እንዲህ ያሉ ብልህና መሪ ረቂቅና አስተማሪ ሐሳቦችና አባባሎች ቁጥርና ስፍር የላቸውም። ጦርነት ምን ያህል አስጠሊታ፣ ምን ያህል መራር መሆኑን ለመነጋገር ሰው ከመሆን በላይ ምን ይጠበቅ ይሆን? ቅዱሳን መጻሕፍቱም እኮ ቢሆን ሰማያዊ መልእክታቸው በበዛው ክፍሉ ጦርነትን ጥሉ የሚል ነው። በአሕዛብ መካከል ይፈርዳል፣ በብዙ አሕዛብም ላይ ይበይናል። ሰይፋቸውንም ማረሻ፣ ጦራቸውንም ማጭድ ለማድረግ ይቀጠቅጣሉ። ሕዝብም በሕዝብ ላይ ሰይፍ አያነሳም፣ ሰልፍም ከእንግዲህ ወዲያ አይማሩም ተብሎ በነቢይ አልተነገረም? ወደ ቅዱሳን መጻሕፍት ብዙ ከዘለቀን ወይም ወደ ፈላስፎቹ የገባን እንደሆን መውጫ አይኖረንምና ወደ ታሪክ በጥቂቱ እንመለስ። ከጥንት ጥንቶቹ እስከ ዛሬዎቹ መሪዎች ደም የሚጠማቸው የሰው ልጅ መከራና ዋይታው የሚያዝናናቸው ወይም የኑሯቸውና የህሉናቸው መሠረት የሆነውን ያህል ጦርነትን አጥብቀው የሚጠሉና የሚጸየፉ ደግሞ ጥቂት አይደሉም። የዛሬይቱ ዩናይትድ ስቴትስ መስራች አባት ጆርጅ ዋሽንግተን ካኖሩልን መልእክቶች፣ ከተናገሯቸው ወይም ከጻፏቸው ከሁለት መቶ አርባ ዓመታት በኋላ አንድ ሁለቱን እናስታውስ። ለጦርነት መዘጋጀት ሰላምን ለመጠበቅ እጅግ ስኬታማ ከሆኑ መንገዶች አንዱ ነው። ጦርነት ጠላትን የማቀብ ፍላጎታችንን የማሳካት ግብ ያለው የእውከት አድራጎት ነው። የሰው ልጅ ወዳጆች ጦርነትን ባለበት ሁሉ ይረግሙታል፣ ያወግዙታል። ስለ ክፋቱና ስለ ጥፉነቱም እንመሰክር ዘንድ በዚህች አገር ውስጥ በእብሪት ምክንያት ወይም በዘፈቀደ እንዳንገባበትም እናውቅ ዘንድ የኖርነው ልምዳችን ብቁ ያደርገናል ደግሞም ዐሥራ ስድስተኛው ፕሬዚደንት አብርሃም ሊንከንም እንዲህ አሉ በመግደል ክብር የለም ለማጥፋትም ቀና መንገድ የለም በጦርነት ውስጥ አንዳችን በጎ ዜና የለም ከመቆሙ ወሬ በቀር አሜሪካና ጦርነቶቿ ዩናይትድ ስቴትስ የዛሬዋ ምሉእ ሀገር ሆና ከመፈጠሯ በፊት ከነበሩ ዓመታት አንስቶ የዚህች ሀገር ታሪክ ከጦርነቶች ጋር የተያያዘ ነው። ከ1775 እስከ 1783 ዓመተ ምሕረት በአውሮፓ የዘመን አቆጣጠር ከተካሄደው የአሜሪካ አብዮት ጦርነት እስከ ሰሞኑ ለዓመታት የተጓተተ የአፍጋኒስታን ጦርነት ከመቶ ያላነሱ ለተራዘሙ ዓመታት የዘለቁና ለአጭር ጊዜ የተካሄዱ ውጊያዎችና ጦርነቶችን አስተናግዳለች ወይም ተሳትፋባቸዋለች። በእነዚህ ውጊያዎች ውስጥ አሜሪካ በቁጥር የማይነገር ሀብት ወድሞባታል። እጅግ ውድ የሆነውና የማይተካው የሰው ሕይወትና ደህንነት ግን ከሁሉም በላይ ነው። ወደ ሦስት ሚሊዮን የሚጠጋ ቁጥር ያለው ወታደር አንድም በቀጥታ በፍልሚያ ላይ አለያም በተያያዙ ጉዳቶች ሞቷል፣ ቆስሏል፣ ጠፍቷል። የአሜሪካ የራሷና ከተሳተፈችባቸው የዓለም ጦርነቶች ብዙዎቹ አንድም የራሷን አንድም የዓለምን ገጽታ የታሪክን አቅጣጫ እስከ ወዲያኛው ለውጠዋል የአሜሪካ ቢወት ጦርነት የአሜሪካ የእርስ በርስ ጦርነት ወይም አሜሪካን ሲቪል ዎር የሺህ ስምንት መቶ አስራ ሁለቱ ጦርነት የአሜሪካ ህንዳውያን ጦርነቶች ስፓኒሽ አሜሪካን ጦርነት አንደኛውና ሁለተኛው የዓለም ጦርነቶች የኮሪያ ጦርነት የቪየትናም ጦርነት ቀዝቃዛው ጦርነት የኢራቅ ጦርነቶች የአፍጋኒስታን የሶሪያ ጦርነቶች በሽብርተኛነት ላይ የተከፈተ ዓለም አቀፍ ጦርነት እንዲያው ጎላጎላ ያሉትንና ብዙ ሕይወት የጠፋባቸውን ስነልቦናዋንና ህሊናዋን የተፈታተኑትን ለመጠቃቀስ ያህል እነዚህን አነሳሁ እንጂ ወደፊት ጠለቅ እያልን የምናያቸው ጦርነቶቿ ታሪኳ ምን ያህል ከጦርነት ጋር የተጣበቀና የተሳሰረ መሆኑን ያሳዩናል። አሜሪካ ለጦር ስትሰናዳ ወይም ስትዘምት የሚነሳው ንግግር ብዙ ነው፣ በድጋፉም በተቃውሞውም ከቅርብ ጊዜ ትውስታ አንድ ሁለቱን ካነሳን የቪየትናምና የኢራቅ ጦርነቶች እስከ ዛሬ የዘለቁ ጠባሳዎችን የጣሉ ብዙ መፋተግ የነበረባቸው ናቸው። የቪየትናምን ጦርነት የምቃወመው ለአሜሪካ ባለኝ ፍቅር ምክንያት ነው። አሁን የምናገረው በንዴት ሳይሆን በብስጭትና ልቤ ውስጥ ባለው ሐዘን ነው። ከሁሉም በላይ ደግሞ የምወዳት አገሬ የዓለም የምግባር አርአያ ሆነ አትታጊ ዘንድ ባለኝ የበረታ መሻት ምክንያት ነው። ይህንን ጦርነት ተቃውሞ የምናገረው በአሜሪካ በመከፋቴ። የሲቪል መብቶች ተሟጋች ቄስ ዶክተር ማርቲን ሉተር ኪንግ ሚያዝያ 1959 ዓ ም በኢትዮጵያ አቈጣጠር ኒውዮርክ። ብዙ አሜሪካውያን በቪየትናም ጦርነት ዛሬም ቢያዝኑም ልጆቿ ግን የሀገራቸውን ግዳጅ አልቀውም ወድቀውም ፈጽመዋልና በክብር ይታወሳሉ። ስለ ክብራቸውም ሐውልት ቆሞላቸዋል። ከሺ ዘጠኝ መቶ ስድሳ አራት በአውሮፓ የዘመን አቈጣጠር እስከ ሺ ዘጠኝ መቶ ሰባ አምስት ዓመተ ምሕረት በነበሩት ዐሥራ አንድ ዓመታት ውስጥ አሜሪካ በደቡብ ምስራቅ እስያ ካሰለፈቻቸው 3 ሚሊዮን 403 ሺህ ወታደሮች 90 ሺህ 320ው በቀጥታ ውጊያ ግንባር ላይና በተያያዥ ምክንያቶች ወድቀዋል። 153303 ደግሞ ቆስለዋል። ዛሬ ከ6 ሚሊዮን 200 ሺህ በላይ የቪየትናም ጦርነት አርበኞች አሉ። የመጨረሻው የአሜሪካ ወታደር ከቪየትናም ሲወጣ የአሥራ ሦስት ዓመት ልጅ የነበሩት 44ተኛው የአሜሪካ ፕሬዚደንት ባራክ ኦባማ የዛሬ አምስት ዓመት በኦፊሴላዊ ጉብኝትና በወዳጃዊ ስሜት ሐኖይ የገቡ ጊዜ እዚህ የመጣሁት ያን የከበደ ታሪካችንን ያንን ያለፈ ጊዜ በልቦናዬ ይዤ፣ ብልጽግናን፣ ደህንነትን፣ የሰው ልጅን ክብር አብረን ይዘን በምንራመድበት በወደፊቱ ላይ አተኩሬ ነው ብለው ነበር። እኒሁ ባራክ ኦባማ ገና አፍላ ፖለቲከኛ በነበሩበት የዛሬ 20 ዓመት አካባቢ የያኔው ፕሬዝደንት ጆርጅ ቡሽ ልጅየው ኢራቅ ላይ ያነጣጠሩትን ዘመቻ አበርትተው ከሚቃወሙ ጸረ ጦርነት ተሟጋቾች አንዱ ነበሩ። ጦርነትን በሁሉም ሁኔታ ብዬ በደፈናዩ የተቃወምኩ አይደለም። ዛሬ ይህንን የተሰበሰበ ሰው ስመለከት የአገር ወዳዶች ወይም የአገር ፍቅር ስሜት ችግር እንደሌለብን አቃለሁ። እኔ የምቃወመው የተረገመ ወይም ትርጉም የለሽ ጦርነትን ነው። ሆኖም ግን ኃይሉ የጦር ኃይሎቹ ጠቅላይ አዛዥ ሥልጣኑም እንዲሁ በሙግትና በመፋተግ የሚኖረው የተወካዮች ምክር ቤቱ ነውና ጦርነቱ ከመካሄድ አልቆመም። ከመጋቢት አሥራ አንድ ሺህ ዘጠኝ መቶ ዘጠና አምስት ዓመተ ምሕረት በኢትዮጵያ የዘመን አቆጣጠር እስከ ታህሳስ ዘጠኝ ሁለት ሺህ አራት ዓመተ ምሕረት ለስምንት ዓመታት ከዘጠኝ ወር የተካሄደው ጦርነት ሲያበቃ 4507 ልጆቿን አታለች፣ 32292 ቆስለውባታል። ዩናይትድ ስቴትስ አሜሪካ ዛሬም ጦርነት ላይ ነች፣ ዓለም አቀፍ ጸረ ሽብር ጦርነት። ጦርነቶቹ ላለፉት ሁለት መቶ ሐምሳ ዓመታት መልካቸውንና ቦታቸውን እየቀያየሩ ተካሄደዋል። በምንም ሁኔታ ይካሄዱ በምን ውጤታቸው ምንም ይሁን ምን አሜሪካ እነሆ በልጆቿ ሕይወት ገና ታፍራና ተከብራ የነፃዎች ሀገር የጀግኖች መኖሪያ ሆና ቀጥላለች አሜሪካና ጦርነቶቿ ምንነታቸው፣ ውጤታቸውና ትርጉማቸው ከዝርዝር መረጃዎችና ከምሁራን ትንታኔ ጋር ይቀጥላል። ልጅ በዕድሉ አይደግ የተከታዩ ዘገባ ርዕስ ነው። በተገቢ አስተዳደግ መጓደልና በጎጂ ልማዶች ምክንያት በየዓመቱ በሺዎች የሚቆጠሩ ሕፃናት እስከ ሞት የሚያደርሱ አደጋዎችን ይጋፈጣሉ። ይህን ለትውልድ የሚተርፍ ጉዳት ለማስቀረት ወጣቱ የሕፃናት ሐኪም ዶክተር ሄኖክ ዘውዱ የበኩሉን ማበርከት ጀምሯል። ዶክተር ሄኖክ ልጅ በእድሉ አይደግ በሚል ርዕስ በልጆች ጤናና ሕክምና ላይ የሚያተኩር መጽሐፍ አዘጋጅቶ አውጥቷል። በመጽሐፉና ተያያዥ ጉዳዮች ላይ ሀብታሙ ስዩም ዶክተር ሄኖክን አወያይቷል። ዶክተር ሄኖክ ዘውዱ፣ አስቀድሜ በአድማጮች ስም በእጅጉ አመሰግናለሁ። እኔም ቪኦኤ ጋቢናዎችን አመሰግናለሁ። እንግዲህ የሕፃናት ጤናና እድገትን የሚመለከት ልጅ በድሉ አይደግ የተሰኘ መጽሐፍ ከሰሞኑ ለአንባቢያን አቅር ባህል መጽሐፉን ለመጻፍ መነሻ የሆኑ ምክንያቶች ምንድን ናቸው? መጽሐፉን እንግዲህ ለመጻፍ ያነሳሱኝ ነገሮች በማህበረሰባችን ውስጥ የምናያቸው አንዳንድ ችግሮች ናቸው። ማህበረሰባችን ከጥንት ጀምሮ የሚከተላቸው አንዳንድ በልጅ ላይ ያሉ የልጆችን የወደፊት ህይወት ላይ አሉታዊ ተጽዕኖ የሚያሳድሩ ነገሮችን ስመለከት በስራ ልምዴም አጋጣሚ ወላጆች ከሚያነሱልኝ ነገሮች በመነሳት ነው። እንግዲህ ልጅ በድሎ አይደግን ለመጻፍ የተነሳሳሁት በማህበረሰባችን ውስጥ ልጆችን ትልቅ ቦታ ያለመስጠት ነበረ። አሁን አሁን መልካም የሆኑ ጅምሮች አሉ፣ ወጣት ወላጆች ለልጆቻቸው ጤና እድገት ይጨነቃሉ። ነገር ግን የድሮውን ስናስተውል ብዙ ጎጂ ተግባራት በህፃን ላይ ይፈጸሙ ነበር። ለምሳሌ አሁን የቅጣት ባህላችንን ስናይ በቀደሙት ዘመናት ልጆችን ሳማ መለብለብ፣ በርበሬ ማጠን፣ ቁንጥጫ፣ ግርፊያ የበዙ ነገሮች አሉ። እንዲሁም እንጥል ማስቆረጥ አሁን ለምሳሌ ከምናያቸው ጎጂ ተግባራት ናቸው። እነዚህ እነዚህ ነገሮች በሙሉ ወላጆች ልጆቻቸውን በእውቀት ያለ ማሳደግ ምልክቶች ናቸው ብዬ ስላሰብኩ፣ እንዲሁም ህጻናት በድል ማደግ የለባቸውም፣ ወላጆች በእንክብካቤ፣ በፍቅር፣ በእውቀት ሊያሳድጓቸው ይገባል በሚል ነው ልጅ በድሉ አይደግን ለመጻፍ የተነሳሳሁት። ዶክተር ሄኖክ ከህጻናት ጤናና እድገት ጋር በተያያዘ ስራ ውስጥ ለአመታት እንደመቆየትህ የማህበረሰቡን ግንዛቤ ለመረዳት እድሉን ያገኘ ይመስለኛል። ኢትዮጵያን ወላጆች ሳይንሱ የሚደግፈውን የልጆች አስተዳደግ ለመተግበር ምን ያክል ርቀት በአሁኑ ሰዓት እየተራመዱ ይገኛሉ? ምን አይነት ጉዳዮችንስ ማሻሻል አለባቸው? እንግዲህ ኢትዮጵያውያን አሁን ላይ የምናየው የአሁኑ ትውልድ ወላጅ የሆኑት ወጣቶችን ስንመለከት የተሻለ ለልጆቻቸው እንክብካቤ መስጠት፣ የተሻለ ልጆቻቸው የሚያጋጥሟቸውን ነገሮች መረዳት እና የልጆቻቸውን የሚያስፈልጋቸውን ነገር ቀድሞ የመረዳት ነገር ይታያል። በወላጆቹ ላይ መሻሻሎች ይታያሉ አጠቃላይ ጤና በናብካቤ ላይ በአሁኑ ዘመን ማለት ነው። ለአንባቢያን ባደረስከው ልጅ በድሎ አይደግ በተሰኘው መጽሐፍ ላይ ያካፈልካቸውን የተወሰኑ ሀሳቦችን እስኪ እንመልከት። ምን አይነት ጉዳዮች ተካተዋል? ምን አይነት ጠቀሜታ ይሰጣሉ ብለህ ታስባለህ? እንግዲህ ልጅ በድሎ አይደግ መጽሐፍ ሲጀመር ከርዕሱ ብንነሳ ራሱ ይሄ በማህበረሰባችን ውስጥ ከዚህ በፊት የነበረ አባባል አለ። ልጅ በድሉ ይደግ የሚል አባል ነበር። እሱን ለመቃ መሰረታዊ ለውጥ እንዲመጣ በማሰብ ነው ልጅ በይደደግን የጻፍኩት። እና በዚህ መጽሐፍ ላይ ብዙ የተካተቱ ነገሮች ይኖራሉ ካየዋቸው፣ ካንኳቸው፣ ተማርኳቸው እንዲሁም በስራ ልምዴ ላይ ካጋጠሙኝ ነገሮች በመረዳት የተካተቱት በምዕራፍ በምዕራፍ ከተቀመጡት መካከል ከመጀመሪያዎቹ አንድ ሺህ ቀናት እስከ ስነ ምግብ፣ ስለ ክትባት፣ ስለ ጨቅላ ህጻናት እንክብካቤ፣ ስለ ዘመናዊ ቅጣት፣ ስለ በጎ ወላጅነት እንዲሁም አንዳንድ ህጻናት ላይ ስለሚያጋጥም ችግሮች ለምሳሌ እንደ ዳውን ሲንድረም እንደ ኦቲዝም የአእምሮ እድገት ውስንነት እንዲሁም ህጻናት በጨዋታ ምን ሊጠቀሙ ይችላሉ፣ ህጻናት እንዴት ተሰጥቷቸውን ሊያወጡ ይችላሉ፣ የሚሉትም በሙሉ በጠቅላላ ምዕራፍ በምዕራፍ ላይ ተቀምጠው ወላጆች በቀላሉ በሚገባ ቋንቋ እንዲረዱት ተደርጎ የቀረበ መጽሐፍ ነው። እንግዲህ ከመጽሐፉ ጎን ለጎን የማህበራዊ ሚዲያ ገጽ ከፍተህም የህጻናት ጤናን የሚመለከቱ መረጃዎችን ለተከታዮቹ ታጋራለህ። ጉዳዩ ግን ለጥቂት ተከታዮች ብቻ ሳይሆን በሺዎች ለሚቆጠሩ ወላጆች ሊዳረስ የሚገባ ይመስለኛል። መሰል የህፃናትን ህይወት መታደግ የሚችሉ መረጃዎችን በስፋት ለማዳረስ የያዝካቸው ተጨማሪ እቅዶች ይኖሩ ይሆን? እንግዲህ አንተ እንዳልከው በማህበራዊ ድረገጽ በፌስቡክ የልጆች ጤናና እድገት የሚል ለወላጆች መረጃ የማቀርብበት ፔጅ አለ፣ ድረገጽ አለኝ። እዛ ላይ እንግዲህ ውስን የሆኑ ተከታዮቼ እነዚህ መረጃዎች ይደርሷቸዋል፣ ለውጥም ያመጣሉ ብዬ አስባለሁ። ነገር ግን ለህብረተሰቡ ከማዳረስ አንጻር እዚሁ ፌስቡክ ላይ ብቻ ተወስኖ እንዳይቀር ነው በዚህ በመጽሐፍ መልኩ አሳትሜ ወደ ህብረተሰቡ ያበረከትኩት። ወደፊት ይሄ ነገር ተስፋፍቶ ብዙ ማህበረሰብ እንዲለወጥ ብዙ ወላጆች በህፃናቶቻቸው አስተዳደግ ጤና ላይ በጎ የሆነ ተጽዕኖ እንዲፈጥሩ፣ አንዳንድ ያነጋገርኳቸውም ዩኒቨርሲቲዎች አሉ፣ ሌሎችም መንግስት ያልሆኑ ድርጅቶች፣ አንደኛ ይህን መጽሐፍ ተደራሽ በማድረግ በየጤና ጣቢያው በየትምህርት ቤቱ ተደራሽ እንዲሆን ማድረግ ባለፈም ደግሞ መድረኮችን በማመቻቸት ለወላጆች ግንዛቤ የሚሰጡ ነገሮችን በማብዛት በማድረግ አቅጃለሁ። ወደፊት እንግዲህ የተሻለ ሰርቼ የተሻለ የህፃናት እድገት የተሻለ የህፃናት ጤናን በኢትዮጵያ ላይ እናያለን ብዬ አስባለሁ። ዶክተር ሄኖክ ከህፃናት ጋር መዋል ህጻናትን ማከም ልዩ ደስታ እንዳለው ይነግራል። እነሱ ተጎድተው ማየት በራሱ ደግሞ የሚፈጥረው ሀዘንም ከፍ ያለ ነው። ከገጠር ሐኪም ቤቶች ብዙ እስከተሟላባቸው የከተማ ሐኪም ቤቶችም ሰርተሃል። ከማትረሳቸው አጋጣሚዎች መካከል አንዱን ለአድማጮች ብታጋራል? እንግዲህ አንዱ ከማረሳው አጋጣሚ በደብረ ታቦር ሆስፒታል ከሁለት ዓመት በላይ በረዳት ፕሮፌሰርነት እና በሐኪምነት በማስተማርና በህክምና አሳልፌአለው እዛ ላይ ከሚያጋጥሙኝ ነገሮች እና እንደው ልቤ ውስጥ ከሚቀሩት ነገሮች ወላጆቻቸው መጠነኛ ህመም ያላቸውን ጨቅላ ህፃናት እንጥል አስቆርጠው የበዛ ደም እየፈሰሳቸውና ለኢንፌክሽን ተጋላጮ ነው ህይወታቸው ያለፉ ጨቅላ ህፃናትን ሳስብ ብዙ ጊዜ ሀዘን ይሰማኛል። ማረሳቸው እነሱን ነው። ዶክተር ሄኖክ ዘውዱ በእጅጉ አመሰግናለሁ። እንግዲህ በጀመርከው ስራ ውስጥ የበርካታ ሕፃናትን ህይወት እንደምታድን፣ በርካታ ወላጆችንም እንደምትደግፍ አምናለሁ። ላጋርሃን ነገር ሁሉ በእጅጉ አመሰግናለሁ። መልካም ምሽት ይሁንልህ። እኔም አመሰግናለሁ። መልካም ምሽት ይሁንላችሁ። ዶክተር ሄኖክ ዘውዱንና ባልደረባዬን ሀብታሙ ስዩምን አመሰግናለሁ። ተከታዩ ዘገባ ወደ ኮንጎ ዲሞክራሲያዊት ሪፐብሊክ የቅኝ ዘመን ጣጣ ይወስደናል። የዛሬቱ ኮንጎ ዲሞክራሲያዊት ሪፐብሊክ በቅኝ ግዛት ዘመን ቤልጂያን ኮንጎ ወይም የቤልጂግ ኮንጎ እየተባለች ትጠራ ነበር። በዚያ ወቅት ቅኝ ገዢ በነበሩ የቤልጂግ ባለሥልጣናት በልጅነታችን ተጠልፈን ነበር ያሉ ቅልቅል ዘር ያላቸው አራት ሴቶች የቤልጂየምን መንግሥት በሰብዕና ላይ በተፈጸመ ወንጀል ከሰዋል። ይህ ክስ የመጣው ቤልጂክ እጅግ ጭካኔ ከተሞላበት የቅኝ ግዛት ዘመን ታሪኳ ጋር እርቅ ለመፍጠር ጥረት በምታደርግበት ጊዜ መሆኑን ጠቅሶ ሄንሪ ሪጅዌል ያጠናቀረውን ዘገባ ደረጀ ደስታ ያቀርበዋል። ሊያ ታቫሬስ ሙጂንጋ የተወለዱት ዛሬ የኮንጎ ዲሞክራቲክ ሪፐብሊክ ያኔ የቤልጅየም ኮንጎ ውስጥ ነው። አባታቸው የቤልጅየም ነጭ ሲሆኑ እናታቸው የኮንጎ ጥቁር ናቸው። ሁለት ዓመት በነበሩ ጊዜ አባትየው ወጣ ማለቱን ጠብቀው የቤልጅየም ባለስልጣናት ከቤታቸው ነጥቀው ወሰዷቸው። በወቅቱ ምን እንደተፈጠረ ባለፈው ዓመት ሙጁንጋ ይህን ብለዋል ኢልሞ አልቬ de chez ma ከቤተሰቦቼ ቤት እያለው በጊዜው ከኔ ጋር አብራኝ ከነበረችው ከእናቴ ነጥቀው ወሰዱኝ። ከኔ በፊት የነበሩትን ልጆች እንዳደረጉት ሁሉ እኔንም ካቴንዲ ውስጥ በሚገኘው የካቶሊክ ሚሽን ተቋም ወስደው ከሲስተር ቪንሰንት ደ ፖል ጋር ጨመሩኝ። ታናሽ ወንድሜ ከኔ በፊት አንድ ዓመት ቀድሞን የተጠለፈው መንግስት ይህን የሚያደርገው በዘር አስተሳሰብ ተነስቶ እንደነበር ተመልክቷል። ነጭ ወንድ ወይም ነጭ ሴት፣ ጥቁር ወንድ ወይም ጥቁር ሴት ቢያገቡ እንደ ኃጢአት ነበር የሚቆጠረው። ከዚያ ጋብቻ ብቻ የሚወለድ ልጅም እንደ ሴተኛ አዳሪ ልጅ ተደርጎ ይወሰዳል። ስለዚህ እኛ የምንጠራው እንደዚያ ተብለን ነው የኃጢአት ልጆች። ሙጁንጋ በምግብ እጥረት መጎዳታቸውንና እስካሁንም በአካላቸውም ሆነ በመንፈሳቸው ላይ ተቀርጾ የቀረ ጠባሳ መኖሩን ይገልጻሉ። በሺዎች የሚቆጠሩ ህጻናት በቤልጅየም ባለሥልጣናት ከየቤታቸው ተወስደዋል። የሕግ ባለሙያዎች እንደሚሉት እንደ ኤሮፓ አቆጣጠር በ1960 ኮንጎ ነፃነቷን ከተቀዳጀች በኋላ ብዙዎቹ የተዘነጉ ሆነዋል። ሙጂንጋ ከአምስት ሴቶች አንዷ ናቸው። አሁን ሁሉም በሰባዎቹ ዕድሜ ውስጥ ይገኛሉ። በዚያ ዘመን በህፃናት ላይ ደርሷል የተባለው በደል ደርሶብናል ያሉት አሁን በቤልጂየም መንግስት ላይ ክስ መስርተዋል። እያንዳንዳቸው የ55 ሺህ ዶላር ካሳ ጠይቀዋል። የጠየቁት ገንዘብ ያነሰው ምናልባት በክሱ ሂደት የተረቱ እንደሆነ ከተጠቀሰው ገንዘብ ውስጥ የተወሰነውን ለመንግስት መክፈል ስለሚኖርባቸው መሆኑ ተገልጿል። ያም ሆነ ግን ክሱ ከዚያም የሰፋ ትርጉም ያለው መሆኑን የሕግ ጠበቃይቱ ሚሸል ሄሲች ይናገራሉ። ድብልቅ ዘር ያላቸው ለቅኝ ግዛቱ እንደ ስጋት ተደርገው ነበር የሚታዩት። ለቅኝ ግዛቱም ሆነ ለነጭ ዘር የበላይነት ስጋት ናቸው። ስለዚህ ቤልጅየሞች በቅኝ ግዛት ዘመን ዘርግተውት የነበረው ስርዓት ህጻናትን የሚያጠፋ ስርዓት ነበር። የህግ ባለሙያዎች እንደሚሉት የቤልጅየም መንግስት ከተለያዩ ዝርያዎች የተወለዱ ህብረት እንዳይፈጠርና በዕድሜ ከገፉ በኋላ ወደ ኋላ እየተመለሱ ሌሎች ጥያቄዎችን እንዳያነሱ ይፈልጋል። ቤልጅየም እንደ ኤሮፓ አቆጣጠር በ2019 በአፍሪካ ቅኝ ግዛት ታሪኳ የተከለሱ ህጻናትን እየጠለፈች ማግለሏ ስህተት መሆኑን በማመን ይቅርታ ጠይቃለች። ይሁን እንጂ ጠበቃይቱ ሄርሲች ያ በቂ አይደለም ይላሉ። በቤልጅየም መንግስት ተዘርግቶ የነበረው ስርዓት በሰብአዊነት ላይ እንደተፈጸመ ወንጀል ተደርጎ ሊወሰድ ይችላል። ምክንያቱም የዘር መድሎ ሲባል ሰላማዊ ዜጎችን፣ ህፃናትን፣ ወይም የተከለሉ ዘሮችን ለይቶ የሚያጠቃ ስርዓት ነበር። የቤልጅየም መንግስት ጥፋቱን አምኗል። ይሁን እንጂ ምንም አይነት ካሳ አልከፈለም። ዛሬም በፍርድ ቤት ምንም አይነት ካሳ መክፈል አልፈለገም። በብራስልስ የሚገኘው የፍትሐ ብሔር ፍርድ ቤት በሚቀጥሉት ስድስት ሳምንታት ውስጥ ውሳኔ ይሰጣል ተብሎ ይጠበቃል። ለዛሬ በዚሁ እናቁም። እስከ ማጠቃለያው አጠር ያለች ሙዚቃ ለጋብዛችሁ። አድማጮች ዝግጅታችን ለዛሬ በዚሁ ተጠናቀቀ። በሁሉም ስፍራ ባሉ ባልደረቦቻችንና በቴክኒክ መሐንዲሶቹ እንዲሁም በምሽቱ ፕሮግራም አዘጋጅ ጽዮን ግርማ ስም እሰናበታችኋለሁ። ሶሎሞን አባተ ነኝ ያስተናገርኳችሁ። መልካሙን ሁሉ እንመኛለን። ከእኛ ጋር ስላመሻችሁ አመሰግናለሁ። ሰላም ጤና ይስጥልኝ። በደህና ደሩ።